اس بي اس ዶክተር ሀይላይ አብርሃ በፍሊንደርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ፣ የአዜብ ገብረ ስላሴ በኒው ሳውት ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት ሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ በቅርቡ በአውስትራሊያ የኢትዮጵያውያን ተመራማሪዎች በይነ መረብ ወይም አውስትራሊያን ቤዝድ ኢትዮጵያን ሪሰርቸርስ ኔትወርክ ወይም በመጻረ ቃል አብረን በአውስትራሊያ ነዋሪ የሆኑ ተመራማሪዎች የተሰባሰቡበት ቡድን ቆመዋል ከጅም ጀምሮ መነሻው ተከስቶ ላለው የኮቪድ 19 ወረርሽ ነው። የዚህ የተመራማሪዎች ቡድን ምን አይነት ምላሾችን ለመስጠት ነው የተሰባሰባችሁት? በቅድሚያ ዶክተር ሀይላይ አመሰግናለውኝ ከሳሁን ለእድሉ ባለፈውም ትንሽ ተነስቶ ነበረ። ይሄ አብረን የሚባለውን ቡድን በዚህ በአውስትራሊያ ውስጥ የምንኖር የኢትዮጵያ ተማራማሪዎች ተሰባስበን በፍላጎት የመሰረት ነው ቡድን ነው። መጀመሪያ አጀማመሩ በዶክተር ዮሐንስ አስተባባሪነት ነበረ የተጀመረው። ያው በኋላ ሁላችን ስብሰባ ተጠራርተን በተለይ በኮቪድ በሽታ በተመለከተ በምን ዙሪያ ብንሰራ፣ ምን ብናደርግ ነው አሁን ላለው የኮቪድ በሽታ የእኛን አስተዋጽኦ ልና በረክት የሚለውን ሀሳብ ተነስቶ ነው የተመሰረተው። ሰ ጠቅለል ባለ መልኩ ከብዙ ውይይቶች በኋላ በአራት ዘርፍ ነበረ የተመዳደብ ነው የመጀመሪያውን ዘርፍ የበሽታው ባህሪን በተመለከተ ስርጭት እና ለስርጭት የሚያጋልጡ ሁነቶችን የሚያጠና አንድ ቡድን አቋቋምን። በሁለተኛ ዙሪያ ደግሞ ይሄ የጤና አስተዳደር ወይ ሄልት ሲስተም የምንለው በዚህ ኮቪድ ርያስ ምን ሊሰራ ይችላል የሚለውን ይሄንን የሚያጠና ጉሩፍ ደግሞ ለብቻው አቋቋምን። ሌላ በሶስተኛው ደግሞ ከዚህ ከፋርማስቲካል ኢንተርቬንሽን በተመለከተ ነው። በአራተኛ ደግሞ በማህበራዊና ኢኮኖሚያዊ ተጽዕኖ በተመለከተ ኮቪዱ በኢትዮጵያ ምን አይነት ማህበራዊና ኢኮኖሚያዊ ተጽዕኖ ሊኖረው ይችላል የሚለውን የሚያጠና ቡድን አቋቋም። ዋና አላማው በእነዚህ በአራት ዘርፉ ጥናት አካሂዶ ጥናትን ደግሞ ለኢትዮጵያውያን ፖሊሲ አውጪዎች በሚያመችና በሚመለከት መልኩ ማቅረብ ከዛ በተጨማሪ ደግሞ ለሌላ ህብረተሰብ ጭምር ይሄኛውን መረጃ ማዳረስ ነው። ሰው ዋና አላማው እነኝህ ነገሮችን ለመንካት ተብሎ የተጀመረ ቡድን ነው። ግን ከዛም አለፍ ብሎ የአቅም ግንባታ አላማም ነበረው። በተለይ አንደኛ በዚህ በቡድን ውስጥ ያሉ አባላት እርስ በእርሳቸው አቅም መገንባት ነው። ከዛ ተጨማሪ ደግሞ ኢትዮጵያ ካሉ በተለይ የኢፒኤች አይ ባለሙያዎችም የክህሎት ሽግግር ነበረው። ሶ ያም እንደ ተጨማሪ አላማ ነው ሰው አጠር ባለመልኩ በእነዚህ ዘርፎችን ለመስራት ነው ይሄ ማህበር ለጊዜው የተቋቋመው። ዜብ ዋነኛው ቅዳሜ የሆነው ውጥናችሁ የነበረው አንድ ሳይንሳዊ ውይይት ማካሄድ ነበር። ያም ቅዳሜ ጁን አስራ ሶስት በዙም ተካሂደዋል። የውይይታችሁ መሪ ቃል የታሰረው በኢትዮጵያና ኮቪድ አስራ ዘጠኝ መረጃ ለትግበራ በሚል የመወያያ አጀንዳ ነው። በዛ ላይ ተጋባዥ እንግዶች ነበሩ ከሀገር ቤትም ሆነ ከዚህ ከአውስትሬሊያ የወጠናችሁት ፎረም መጀመሪያው ሂደታችሁ ነው እና ምን ይመስል ነበር እንዴት ተወጣችሁት አመሰግናለሁ ካሳሁን በድጋሚ እድል ስለሰጠህን እንዳልከው ቅድምም ዶክተር ሀይላይ እንደገለጸው አላማችን ሰፋ አድርገን በምን አይነት መልኩ በኢትዮጵያ ላይ ያለውን የኮቪድ ሪስፖንስ ደፍ እንችላለን ከሚል አንጻር ብዙ ስራዎች ስንሰራ ቆይተና ላለፉት ሶስት ወራት እንግዲህ ዋናው እና ትልቁ የነበረው በራሳችን በሙያችን በምን አይነት መልኩ ነው የተጠናከረ መረጃ ወይ ደግሞ ጥናታዊ ጽሑፍ ማቅረብ የምንችለውን አስበን ፎረሙ ተዘጋጅቷል። ጥሩ ቅድመ ዝግጅቶችን አጠናከን እንግዲህ እንዳልከው በጁን አስራ ሶስት አድርገነዋል። ያው ትልቁ መሪ ቃሉም ኢትዮጵያ እና ኮቪድ በአስራ ዘጠኝ መረጃ ለትግበራ በሚል አርዕስ የተደረገው ዙም ኮንፈረንስ ሁለት ነገሮችን ማንሳት ፈልጋለሁ። በዛን ቀን የነበረውን ሁኔታ ወይ ደግሞ በዛን ቀን የነበረው ድባብ ምን ይመስል ነበር፣ ከዛም በኋላ ደግሞ ምን አይነት ስራዎችን ሰራን የሚለውን ነገር ነው እና በዛን ቀን የነበረውን ነገር ስናይ እኛ በጠቅላላ በጣም ስኬታማ የሆነ ኮንፈረንስ ነበረ ነው ያልነው። ይሄን ከምን አንጻር ነው ያልነው? ብዙ ነገሮችን ማንሳት ይቻላል፣ ግን ዋና ዋናዎቹን ስናይ፣ አንደኛ ብዙ ቁጥሩ በጣም ከፍተኛ የሆነ ታዳሚ ነው የነበረው ከሶስት መቶ ሀምሳ ሰባት በዙም ከዛም በተጨማሪ ደግሞ በፌስቡክ ድህረ ገጻችን ላይ በቀጥታ ሲከታተሉ የነበሩም ነበሩ እና በአጠቃላይ ከአራት መቶ በላይ የሚሆን ሰው ተከታትሎታል። ይሄንን ፕሮግራም ማለት ነው ኮንፈረንስ ቅድም ካለው ጋር ያይዞ በአራቱ ቡድኖች የተዘጋጀው ስምንት ጥናታዊ ግኝቶችን አቅርበን ነበረ። ትልቅ የነበረው ነገር የመግቢያ ንግግሮችን ያደረጉልን ተጋባዥ እንግዶች ናቸው። ትልቅም ለኮንፈረንሱ ትልቅ ቫሊዩ ጨምረውለታል ማለት ይቻላል። በመጀመሪያ በአውስትራሊያ የኢትዮጵያ አምባሳደር ባለሙሉ ስልጣን ሚኒስትር ተባባሪ ሚስዮን የሆኑት አቶ በሪሁ ደጉ የመግቢያ ንግግር ካደረጉ በኋላ ኢትዮጵያን ያለን የባህላችንን በተለይ ከበሽታ ጋር ተያይዞ ያለንን ባህል እና ከዚህ ከኮቪድ ጋር ምን ያህል ለእኛ ከባድ እንደሆነ ገልጸዋሉ። ነገር ግን ከዚህ ጋር ተያይዞ ስለሚሰሩ ስራዎች አገር ውስጥ የሚሆን አውስትራሊያ ያለን ኢትዮጵያውያን እያደረግናቸው ስላለን ነገሮች አንስተዋሉ። እንግዲህ ከዛ ጋር አያይዘውም የእኛን የአብረንን በምን መልኩ እንደተደራጀን ጥሩ ጅማሬም እንደሆነ አድንቀው ነበረ። እንግዲህ በእለቱ ከዛ በተጨማሪ እንግዲህ ትልቁ ተጋባዥ እንግዳችን የነበሩት የኢፌዴሪ ሳይንስ እና ከፍተኛ ትምህርት ሚኒስትር ዴታ የተከበሩ ፕሮፌሰር አፎር ካሱ ነበሩ። እንግዲህ ተከታተላችሁ ታስታውሳላችሁ። በጣም ደስ የሚል ለወደፊቱ በርትተን እንድንሰራ ሊያደርጉን የሚችሉ ንግግሮችን ነው ተናገሩት። እንግዲህ እንደ አንድ የባለሙያ ምን መስራት እንዳለብንም እዛ ጋር ምክር ነገር ሰጥተውናል ማለት ነው። ከዛም በተጨማሪ እንግዲህ በተለይ ደግሞ ከስራው ጋር በተያያዘ አሁን ይሄንን ስራ እየሰራን ያለነው ከኢትዮጵያ ሚኒስትሪ ኦፍ ሄልዝ እና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር ስለሆነ ዶክተር አለምነሽ ምርኩዜ ከዛ ጋር አያይዘው ምን አይነት ስራዎችን እየሰራን እንደሆነ፣ በቀጣይም ደግሞ ምን አይነት ግንኙነት እንደሚኖረን አብረን ኢትዮጵያ ሚኒስትሪ ኦፍ ሄልዝ እና ከኢትዮጵያ የህብረተሰብ ጤና ኢንስቲቱት ጋር አያይዘው ተናግረዋሉ እና በአጠቃላይ ይሄ እንግዲህ የተጋባዥ እንግዶች ያደረጉት ነገር ነው። በመጨረሻ ደግሞ ፕሮፌሰር የማነ ብርሃነ ፕሬዘንቴሽኖቹን ከተካተቱ የሆነ ጥልቅ የሆነ ምክሮችን ሰጥተውናል፣ ለወደፊት ምን ማድረግ እንዳለብን፣ በምን መልኩ ስራዎቻችን አብረን መስራት እንደምንችል ስለዚህ እነዚህ ይመስሉ ነበር በተጋባዥ እንግዶች ዙሪያ ስካየ ነው ማለት ነው። ሁለተኛው እንግዲህ በታዳሚዎች ግብረ መልስ አንጻር ደግሞ ካየ ነው፣ በዙም በኮንፈረንሱ ዕለት በመልእክት መስመራት በጣም ብዙ ጥያቄዎች፣ ኢንከሬጅ የሚያደርጉ ኮሜንቶችን እየተላኩልን ነበር። ከዛም በኋላም ብዙ ኢሜይሎችን አብረን መስራት እንዴት እንደምንችል የሚጠይቁ ሀሳቦች ተነስተዋሉ፣ እና በአጠቃላይ ይሄ የሚያሳየን ኮንፈረንሱ ውጤታማ እንደነበረ ነው። በመጨረሻ እንግዲህ ያደረግነው ነገር ምንድነው? ኮንፈረንሱ ደግሞ ካለፈ በኋላ ለአባላቱ በምን መልኩ ነው ያዩት ኮንፈረንሱን ምን መስተካከል አለበት? የሚል አጭር የሆነ መጠይቅ አዘጋጅተን ሁሉም አባላት እንዲሞሉ አድርገን ነበር። እዛም ላይ የተገኘ ውጤት እንደሚያሳየው ብዙ ጥሩ ጎኖች እንደነበሩት በተለይ በአቀራረብ ሳይንቲፊክ ትሉን የጠበቀ በጣም ብዙ ጥሩ የሆኑ ፊድባኮችን ሰጥተውናል። እንግዲህ ከዛ ጋም ተያይዞ አንዳንድ ለወደፊት ማስተካከል የሚገቡን ጉዳዮችንም ተነስተዋሉ ማለት ነው። እንግዲህ ይሄን የሚመስል ነበረ የኮንፈረንሱ ሁኔታ። ጠቅለል ባለመልኩ እኔ የምለው ምንድን ነው በጣም ጥሩ የሆነ ጅማሮ አሳይቶናል። ከዛ ጋር ተያይዞ ግን ለወደፊት ደግሞ ብዙ የሆነ ኃላፊነቶች እንዳሉብን ብዙ ሰው ከእኛ እንደሚጠብቅ ተረድተናል ማለት ነው። ያመሰግናለሁ ሳተ ዶክተር ሀይላይስ በእለቱ ሳታፊ ነበሩ፣ እርሶም እና በዛ ላይ ከአገር ቤት የተገኙት ከፍተኛ እንግዶች ፕሮፌሰር አፎር ካሱ እና ፕሮፌሰር የማነ በእለቱ ተገኝተዋል። ከነሱ እናንተ ምን አገኛችሁ? እናንተስ ወደ እነሱ ምን ያስተላለፋችሁት ወይም ያስጨበጥናቸው ነገሮች አሉ የሚል አመኔታ አሉት። እንደገና አመሰግናለሁኝ፣ ካሳሁን ቅድም እንደተገለጸው በጣም በብዙ ሁኔታ ኮንፈረንሱ የተሳካ ነበር ማለት ይቻላል። አንደኛ ነገር አንተም እንደገለጽከው ከታዳሚዎቹ ጥራት እንኳን ያየን እንደሆነ ፖለቲከኞችና ፖሊሲ አውጪዎች ተሳትፈውበታል። ይሄ በጣም በጣም ትልቅ ድል ነው ለእኛ በሚኒስትር ዴታ የተከበሩ ፕሮፌሰር አፍወርቅ እንደዚሁም ደግሞ በኢትዮጵያ የኮቪድ ስራ አስተባባሪ ፕሮፌሰር የማነ ብርሃን ተሳትፈውበታልና የእነሱና ሌሎች የሚመለከታቸው አባላት መሳተፉ በጣም ትልቅ ነገር ነበረ። ከዛ በተጨማሪ በተመራማሪዎችም ያየን እንደሆነ ኢትዮጵያና ከኢትዮጵያ ውጭ ያሉ ኢትዮጵያውያንም የተሳተፉበት ነበረ። ስፖንሰር ደረጃም ያየን እንደሆነ በአውስትራሊያ ከአስራ ሰባት ዩኒቨርሲቲዎች በላይ እየተሳተፍን ሰዎች መስሪያ ቤታችን ከኢትዮጵያም ቢሆን ደግሞ የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት እንደዚህም ደግሞ ኢትዮጵያን ዩኒቨርስቲ ሌላም የሳይንስና ከፍተኛ ትምህርት የተሳተፉበት ነበር እና ከታዳሚ ጥራት ስናይ የብዙ እጅ ያለበት ነበረ። ከብዛት አንጻር አዜብ ገልጸዋለች። ከሶስት መቶ ስድሳ በላይ ታዳሚዎች በዌቢናር ተከታትለዋል። በፌስቡክ ሚያየም እንደሆነ ከሁለት ሺህ ሁለት መቶ በላይ ተመልካቾች ነበሩት። ይህም በጣም ብዙ ቁጥር ነው። ቅድም እንዳልከው የጥናቱ ውጤት ወደ ተግባር ከመቀየር አንጻር የተከበሩ ፕሮፌሰር አፍወርቅ የተናገሩት አንድ ነገር ነበረ። እሳቸው ምንድን ነው ያሉት? ኢትዮጵያ ከዚህ ጥናት ወደ ውጤት ውጤቱ ወደ ተግባር ሊቀየር የሚችል መረጃ አግኝታለች ነው ያሉ እና ይሄኛው በጣም ትልቅ ኢንካሬጅመንት ነው ለእኛ ለቡድኑ ነው። ሶ የፖሊሲ አውጪዎቹ ከኛ የውስሪት ነገር አለ ሰው ይሄኛውን ውጤት ዋና ዓላማችን የነበረውን መጀመሪያ ላይ መረጃ ለትግበራ ነው። ሰው በዛው በኮንፈረንስ ቀኑ መረጃችን ወደ ትግበራ ሊቀየር የሚችል ተስፋ ሰጪ ነገር ከተከበሩ ፕሮፌሰር አፈወርቅ በመስዋታችን እኛም ደስ ብሎናል እና ሰው ይሄም የውጤቱ ምን ያህል ስኬታማ እንደነበረ ማሳያ ነው። በተጨማሪ በተሳታፊነት አንጻር ስናየው እጅግ በጣም ብዙ ጥያቄዎች ይነሱ ነበረ። ከፕሮፌሰር የማነ ብርሃን ፊድባክ ወይ አስተያየት በተጨማሪ ከተሳታፊዎቹ በየዘርፉ በጣም ብዙ ጥያቄዎች ተጠይቀዋል። እነዚያ ጥያቄዎች መጠየቃቸው እኛ ሰዎች በስራችን ምን ያህል ደስተኛ እንደነበሩ ጭምር ነው የሚያሳየን እና ከነዚህ ከነዚህ አንጻር ስናይ ኮንፈረንሱ በጣም የተሳካ ነበረ። በተለይ በፕሮፌሰር የማነ ብርሃን በሰጡት አስተያየት ላይ አንደኛ ነገር የእኛ ስራ እንዴት ወደ ትግበራ መቀየር እንዳለበት አቅጣጫዎች ሰጥተውናል። ይሄ በጣም ጥሩ ነገር ነው። ሁለተኛ ላይ ለወደፊቱስ እንዴት አድርገን ነው የቡድን ወደ ሌላ ደረጃ ልናሳድገው የምችለው የሚለውንም አቅጣጫ ሰጥተዋል። ምናልባት ኢትዮጵያ ካለው ታስክ ፎርስ ከመተባበር አንጻር ከኢትዮጵያ ውጭ ያሉም እንዴት አድርገን ተባብረን መስራት እንዳለብን ጭምር አቅጣጫ ሰጥተውናልና በጥቅሉ እጅግ በጣም ደስ የሚያሰኝ ብዙ ውጤት የተመዘገቡበት እኛም የልፋታችን ፍሬ ያየንበት ኮንፈረንስ ነበረ ብዬ ገልጸዋለሁኝ። ዜብ ቅድም እንዳነሱት የወደፊት አቅጣጫዎቻችን ላይ እናተኩራለን ብለዋል እና ከዚህ በኋላ የዚህ በአውስትሬሊያ ኢትዮጵያውያን ተመራማሪዎች በይነ መረብ ወዴት ሊያመራ ነው አስቦ ያለው? አመሰግናለሁ ካሳሁን በድጋሚ በጥያቄው ላይ በግልጽ እንዳስቀመጥከው እኛ መጀመሪያም ከመነሻው ስንነሳ መጀመሪያ ስንሰባሰብ ከአራቱ ቴማቲክ ወይ ደግሞ ከአራቱ ከምንሰራባቸው ኤሪያዎች በተጨማሪ አምስተኛ ቴማቲክ ኤሪያ ነበረን። ይሄ ምንድነው? አምስተኛው ኮቪድ እንደ እድል መጠቀም የሚል ነው፣ ወይ ደግሞ ይሄንን መሰባሰብ በአጠቃላይ ይሄንን መሰባሰብ እንዴት አድርገን ነው እንደ እድል መጠቀም የምንችለው? ምን አይነት እድሎችን ይፈጥሩልናል? ያ ማለት እዚህ ላለው አባልን ኢትዮጵያ ላይ የምንሰራውም ስራ ምን አይነት እድሎች ይኖራሉ የሚል አንድ ቴማቲክ ኤሪያ አለን ማለት ነው። እንግዲህ እዛ ላይ በደንብ በግልጽም እየተወያየንበት እንደመጣ ነው። ይሄ ኮንፈረንስ ዋናው ነገር እንደሆነ እናውቃለን። ግን ከኮንፈረንሱ በኋላ ደግሞ የሚጠበቁብን ስራዎች አሉ። እነዚህን ደግሞ እድል ብለን ቅድም የገለጽኳቸውን በምን አይነት መልኩ ነው የምናስኬደው የሚለውንም በደንብ ማሰብ ነበረብን። እንግዲህ በሰፊ የሆኑ ስራዎች ስንሰራ ነው የከረም ነው በዚህ ባለፈው አንድ ሳምንት ዋናውና ትልቁ ነገር ያው ቅድም ዶክተር ሀይላይ እንዳለው ብዙ ጥያቄዎች፣ ብዙ አስተያየቶች ስለተሰጡን ያንን በእርግጠኝነት ማድረስ ማድረግ ነበረብን። ስለዚህ በየአንዳንዱ ቴማቲክ ኤሪያ ሁሉም ወደ የግሩፑ ገብቶ ምን አይነ ጥያቄዎች ተነሱ፣ እንዴትስ ይሄንን ማድረግ እንችላለን የሚለውን እየተወያየበት ያለው ቀጣይ። ከዚህ የሚጠበቀው ምንድን ነው? በኮንፈረንሱ ላይ የቀረቡትን ጥናታዊ ጽሁፎች በሰፊው በማጠናከር ውጤቱን ደግሞ ለሚመለከተው አካል ይሄንን ወደ ትግበራ ለሚወስደው አካል በፖሊሲ ብሪፍ ሊሆን ይችላል፣ በአጫጭር የፖሊሲ ብሪፎች ሊሆን ይችላል። ከዛ በተጨማሪ ደግሞ የጥናት ውጤቶችን በማታተም እነዚህ ስራዎች በቅርብ ጊዜ ይወጣሉ ማለት ነው። ከዛም ዋናውና ትልቁ ይሄ የኮቪድ ጥናታዊ ጽሑፍ ማቅረብ የአንድ ጊዜ ስራ ሊሆን ይችላል፣ ግን ቀጣይነት ያሉ ስራዎች ደግሞ አሉ። ኢትዮጵያ ውስጥ የኮቪድ ስርጭቱ እየጨመረ ነው ብዙ መሰራት ያለባቸው ነገሮች አሉና ከዛ ጋር አያይዘንም እያንዳንዱ ግሩፕ በራሱ ኤሪያ በምን መልኩ ነው መደገፍ የምንችለው የሚለውን ነገር ከሚኒስትሪ ኦፍ ሄልዝ እና ከኢትዮጵያ የሕብረተሰብ ጤና ኢንስቲቱት ጋር በመተባበር ስራዎች ይቀጥላሉ ማለት ነው። ይሄ እንግዲህ አንድ ነው። ሁለተኛውና ዋናው ነገር ደግሞ እኛ እንደ አብረን በምን መልኩ ነው የምንቀጥለው ነው። ያም እንግዲህ ያው ቅድም ያነሳት እንደ ድል ተጠቅመንበት ይሄን ነገር በምን አይነት መልኩ ነው ይሄን መሰባሰብ ለረጅም ጊዜ የተለያዩ ማህበራዊ እና የጤና ጉዳዮችን በኢትዮጵያ ያሉ የጤናና የማህበራዊ ጉዳዮችን መደገፍ የምንችለው የራሳችንን ኃላፊነት የምንወጣው ብለን አስበን እንግዲህ ስራዎችን እየሰራን ነው። አንደኛውና ዋና የሰራ ነው። ከኮንፈረንሱ በኋላ መጠይቁ ቅድም ያልኩት መጠይቅ ላይ በምን አይነት መልኩ ነው የምንሄደው የሚለውን ነገር ከእያንዳንዱ አባል ሰብስበናል ሀሳብ። ከዛ ጠቅለል ያለውን መረጃ ነው እንግዲህ ማካፈል ማለት ነው። ዋናውና ትልቁ ነገር እንደ አብረን የሙያዊ ማህበር ሆኖ እንዲቀጥል ነው እንግዲህ የወሰን ነው። ይሄ ውጤት ከመጣ በኋላ ትላንትና ባደረግነው ጠቅላላ ውይይት አንድና ትልቁ የተወሰነው ነገር ይሄ ማህበር ትልቅ ለውጥ ለማምጣት የሚችል ቅድምም እያልነው ነው እንደነበረው በኮንፈረንሱ የተፈጠሩ ድባቦች ነበሩ። ሰዎች ከፍተኛ ከኛ የሚጠብቁት ነገር አለ። እኛ መስራት የምንችላቸውን ነገሮች ለሰውም ስላሳየን ትልቅ የሆነ ኃላፊነትም ስላለብን ከዛ አንጻር በሞያዊ ማህበር መደራጀት አለብን ብለን ያንን እንግዲህ ወስነናል ማለት ነው። ከዚህ ጋርም ተያይዞ ያሉ የህጋዊ ስርዓቶች ይቀጥላሉ ማለት ነው። ይሄንንም ማስፈጸም የሚችል አንድ ግሩፕ አቋቁመናል፣ ወይ ደግሞ ይሄንን ሊሰራልን የሚችል ኮሚቴ አቋቁመናል እና ይሄ ግሩፕ ምንድን ነው የሚያደርገው? ይሄንን ማህበር በምን አይነት መልኩ ነው ህጋዊ ሰውነት የሚያስይዘው የሚለውን ነገር በቅርብ ጊዜ ጥናታዊ ጽሁፉን አድርጎ ምክረ ሀሳቡን እያቀርባለ ጠቅላላ ጉባኤ ከዛ ከጸደቀ በኋላ ወደ ምዝገባው እንሄዳለን ማለት ነው። እንግዲህ ከዛ ጋር ተያይዞ የራሱ የሚመጡ ነገሮች አሉት። ማህበሩን በደንብ አድርጎ ግልጽ ማድረግ፣ ህጋዊ አባላትን ምዝገባ ማካሄድ፣ የገንዘብ ድጋፎችን አባላቱን እንዲያደርጉ ማድረግ የሚለው ነገር አብሮ ይመጣል። ይሄ እንግዲህ ህጋዊ ማንነትን ከማስያዝ አንጻር ነው እና ብዙ ስራዎች እየሰራን ነው። እንግዲህ በቅርብ ጊዜ እነዚህ ነገሮች የበለጠ ተጠናክረው ለወደፊት ለሚያጋጥሙ ወይ ደግሞ ወደፊት ማህበራዊና የጤና ኢኮኖሚያዊ ለሆኑ ስራዎች በሰፊው እንሰማራለን ብለን እንግዲህ የምናስበው ዶክተር ሀይላይስ ይህ በአውስትሪያ ኢትዮጵያውያን ተመራማሪዎች በየነ መረብ የት ደርሶ ምን አይነት ስኬት አስመዝግቦ ማየት ነው የሚሹት። እንደገና አመሰግናለሁኝ። ከሳውን አይ የዚህ ዋነኛ ዓላማው ኤቪደንስ ፎር አክሽን የሚለው ወይ መረጃ ለትግበራ የሚለውን ነገር እሱን ተግባራዊ ሆኖ ማየት ነው ትልቁ ህልማችን ማለት ነው። አሁን እያንዳንዳችን የተለያየ ነገሮች አቻችለን ይሄን የመሰለ ስራ ሰርተናል። ግን ያ ስራ ፈረንጆች እንደሚሉት ይሄ የሸልፍ ሪፖርት ብቻ ሆኖ እንዲቀር አንፈልገውም። ሰው የእኛ ምኞታችን ፕሮዲስ የምናደርገው የጥናት ውጤት በተቻለ መጠን ወደ ተግባር ተቀይሮ ማየት ነው ዋና አላማችን። ግን ከዛ በተጨማሪ ግን ይሄኛው አሁን በፍላጎት በተወሰኑ ሰዎች የተጀመረ ማህበር ነው፣ ግን በዚህ ብቻ መቆም የለበትም ብለን እናምናለን። በተቻለን መጠን በእያንዳንዱ ዘርፍ ላይ ያለውን ምህዳር በተቻለ መጠን መስፋት አለበት ብለን እናምናለን። ከዛ በተጨማሪ ደግሞ አሁን በአውስትራሊያ ውስጥ ብቻ ነው ያለው ለጊዜውም። ከኢትዮጵያ ያለን ፓርትነርሽፕ ከኢፒኤችአይ ብቻ ነው አሁን እየሰራን ያለ ነው። ሰው ያ ምህዳር በተቻለ መጠን ወደ ጤና በቃ ሚኒስቴርም ሌሎች ለጤናና ጤና ነክ የሆኑ ነገሮችን ይረዳን የምንለውን መስሪያ ቤት በተቻለ መጠን ምህዳራችንን እናሰፋለን ብለን እንገምታለን። በዚህ ነው እኔ የዚህ ማህበር ሆኖ የማየው መልካም። ዶክተር ሀይላይ አብርሃ በፍሊንደርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ፣ አዜብ ገብረስላሴ በኒው ሳውዝ ዌልስ ዩኒቨርሲቲ የጆርጅ ኢንስቲትዩት የጤና ስርዓት ሶስተኛ ዲግሪ ተማሪና ተባባሪ ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን፣ እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,